Gabina B-O-A. Gabina B-O A. Salam salam anditama shadu. Tasatharu Gababalu taxi Montfal Kabina B O. Tell him I a DJ Fatsu That's a brand name. That's a brand name. I stand behind it. I guarantee it. They know that, even if they don't know me any more than they know the, the, the chairman of General Mills dj fatu my man god loves me this is a dj fatu exclusive africa's live with dj ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናገዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራም እንጀምር። ያለው ዳሩ ምንድን ነው ሞትሉ መኖር ካልቻለ አንዱ ለሁሉ ጥንትም ከድሮው የመጣ እውነት መተባበር ነው የእኛ ማንነት ሰው የረዳ በደግነቱ ቁራሽ እንጀራ Now, young is the motor.

በመኖር ተስፋ ዛሬም በፍርሃት ማየት በግቷቸው ነገም በስጋት የኔ ነው ብለን በጋራ ስሜት ትውልድን ንፍጠር ነፃ ከስጋት

ማድረጃችን ማድረጃችን ዲጄ ፋትነኝ ከዚህ ከዋሽንግተን ዲሲ ጋቢና ቪኦኤ ፕሮግራማችን ነው። ዛሬ እንግዲህ እንግዳለን እንግዳ እንግዲህ ራሱን ያስተዋውቅና ፕሮግራማችን እንጀምራለን። እስቲ ራስን አስተዋውቅልን። ስ ባለ ታ ይባላለን ብዙዎች ግን የሚያውቁህ ማሬ ማሬ በሚለው ነው። መጀመሪያ ህዝብ ማሬ ማሬ ማሬ ማሬ በሚለው እስ ባለ ወይም ማሬ ይቻላል። አሪፍ አሪፍ እንግዲህ አዲስ አልበም አውጥተሃል በቅርቡ ነው የወጣው። ሲንግልህም በጣም ተወድዶልሃል እና ጥሩ ተቀባይነት እንዳለ ይሰማኛል፣ ከዚህ ሆኜ አዲስ አበባ እንኳን ባልኖርም። እስቲ ሙዚቃ ወደ ሙዚቃ እንዴት እንደገባህ ለምን ገባህ ወደ ሙዚቃ? የአምስት ክፍል ተማሪ እያለሁ ነው የክፍል ውስጥ ስዘፍነ ወይም ስጃውታዩችን ና የሙዚቃ መምህርቷ ወይም እዛ ሙዚቃ ና ድራማ ክበብ ነበረ ከዛ እዛ እንድገባ እድሉን ሰጥቼ ማለት ነው። ከዛ በኋላ ነው ሙዚቃ የጀመርኩት እኛ አስራ ዘጠኝ ሰባ ስድስት ላይ ማለት ነው። ከዛ እያለ ሌሎች ሌሎች ቦታ ቻዴት የሚባል ቦታ፣ ከዛ እያለ ህጻናት እናይጣፍ ትያትር፣ ከዛ ተፈሪ መኮንን፣ ከዛ ሌሎች ደግሞ የግል ባንዶች ላይ መጫወት ጀመርኩ ማለት ነው። አንድ ወደ አስራ አራት አስራ አምስት አመት ይሆናል። ያወጣኸው ሲንግል ማሬ ማሬ የተሰኘው ሀሳብህን በሙሉ ያሳካልህና መንገድህን ሁሉ ያቀናልህ ይመስለኛል። ከዛ በፊት ስለነበረው ጥረት ምን እንደምታደርግ ራስን ለማሳወቅ ከሰው ጋር ለማገናኘት ስራዎችን ምን ምን ታደርግ ነበረ? የሆነ እዚህ ደረጃ ለመድረስ ማለት ነው። አዎ ማለት ያው መጀመሪያ ላይ የህጻናት ትያትር እያለው፣ ትምህርት ቤትም ተፈሪ መኮንን በሙዚቃ በትምህርት ነው የጨረስኩት እዚሁ ማለት ነው እና ማለት ለማወቅ ሞክር ነበር። ሙዚቃዎችን ምናምን የሰማ ነበረ። ምን አዲስ ነገር ለመስራት መሞክር ነበር። ግጥምና ዜማ እራሴ ስራ ስለነበረ ለሌሎች ሰዎች እየሰጠው ምን እያገለኩ እያደረግኩ እያደረግኩ ማለት ብቻ የመታወቁን ነገር እንዲኖረው ወይም ደግሞ ሰው ጋር ተቀባይነት እንዲኖረው የሆነ በተወሰነ መልኩም ቢሆን ተሞክር ነበረ። የውጤት ባለቤት እግዚአብሔር ነው እና ያው እግዚአብሔር ነው እርዱን ነገር ያሳካው። በስተመጨረሻ ግን ማሬ ማሬ የሚለው ሙዚቃ ከሱ በፊት ኢትዮጵያ የሚል ሙዚቃ፣ ከዛ ሆያ ሆዬ የሚል ሙዚቃ፣ ከዛ ሄሎቤ የሚል ሙዚቃ እና መጨረሻ ላይ የሰራሁት ማሬ ማሬ የተሰኘው ሙዚቃ ነው። እና ማሬ ማሬ ደግሞ እንድትል ሆነና በጣም ብዙ ኢትዮጵያውያን ወደዱት። ከዚያ በኋላ ነው የዚህ የአልበሙን ነገር መንገድ የተጠረገው ማለት ነው። ሌሎች ሌሎች እሱ ባለው የሚለው ስም እንዲሰርፍ ያደረገው መጀመሪያ ላይ ቀደምትና ዋነኛው ማሬ ማሬ ነው ማለት ነው። እስኪ ማሬ ማሬ ሙዚቃን እናድምጥና ከዛ ስንልሰንትን ደግሞ ስም ማሬ ማሬ ታወራለህ፣ ትነግረናለህ ላይ እንዴት እንደሰራኸው ምን እንዳነሳሳህ እና እንዴት እንደነበረ ሁኔታውን ታስረዳናለህ። ሙዚቃውን አድምጠን እንመለሳለን። ይቻላል ይቻላል። sare am sal menala chima la rechi un mgbar ca tu mis mama Then Opinion. He starts a mini, for so I so can En quien me se አድማጮቻችን ተመልሰናል። እሱ ባለው ወይም ማሬ ማሬ በሚል ሙዚቃው የምትወዱት አብሮኝ ዛሬ እንግዳይ ነው። እሱ ቤል በልህ እንዴ፣ ላሳጥረዋል ከፈለክ፣ እሱ ቤ፣ ከፈለክ የሺ፣ ከፈለክ የፈለግ ይላል። ማን ነው? ብዙ ሰው የሚጠራ ማን እያለ ነው? ያው እሱ ቤም አለ አለ። እሱ ቤ ይሻላል። ማስላይ ስለመጣ መንገድ ላይ ማሬ ማሬ ይልዋል ሰዎች ስታል እንዲህ ያለው ሪያክሽን። አዎ አዎ እ ስለዚህ ስለ ማሬ ማሪ ሙዚቃ እና እንጫወትና እሱ የነበረውን እሱን ስትሰራ የነበረውን ነገር እንዴት ግጥሙን እንደጻፍከው ምን እንዳነሳሳ እንዴት እንደሰራው ሙዚቃውን አልጠራ አርገላ አድማጮቻችን እንደ ባክግራውንድ ብትሰጠ፣ ማሬ ማሬ ሲጫፍ ምንድነው መጀመሪያ ላይ ማሬ ማሬ የምትለዋን ዜማ ሰርቻት ነበረ። መጀመሪያ ማለት ነው ማሬ ማሬ ማሬ ማሬ እንደ ነፍስ ነገር የምትለዋን ማለት ነው። ከዛ በሂደት ንጨረስ ሁኔ ደግሞ ሀሳቤ ምንድነው ፖዚቲቭ ነገር ቢሆን ሰው በጥሩ ነገር የሚገባበዘው ቢሆን ምናምን ውስጤ ላይ ነበረ ነገሩ ማለት ነው ስሜት ግን ከዛ መጀመሪያ የጀመርኩት የነበረው ስለ እናት አድርጌ ነበረ። ምሳሌ አንሳድ ምናላንቺ እማ የሚል ሀሳብን ይዞ ነበር የተነሳው እና ወደ ፍቅር ኮንሰፕት ያንን ሀሳቡ ሳይደቅ ማንም ሰው ለምንም ነገር እንትን እንዲለው አሰፋ አንድ ነገር ላይ ማለት ለማንም ሰው አዎ፣ ለምንም ነገር ማለት እንዲጋብዘው ጥሩ ነው እንዲሰማው ተዘርጎ ተሰራ። እዛ ወደ ቪዲዮ ሀሳብ ተሄደ ማለት ነው። ቪዲዮ ሀሳብ ሄኖክ ጫን ይባላል ዳይሬክተሩ፣ ሞይሳ ፒክቸርስ ይባላል ልንትሎ ምንድ ነው የቀረጠው። እዛ ደግሞ ያቺ ደግሞ የምታፏቸውና ቆንጅ ደግሞ ፍናል ሂድሩ ትባላለች። ቪዲዮ መሰራቱ ለሙዚቃው መነሳት አስተዋጽኦ አለው ብለህ ታስባለህ? በጣም በጣም አስተዋጽኦ አለው። ትልቅ አስተዋጽኦ አለው። ለአንድ ለአንድ ሙዚቃ ጉልበት ነው ሁላ፣ ሀይል ነው ቪዲዮ ማለት። ሰውየውን በአይንም ባይን ይገባል ይባላል አይደል አ ነገር ባይን ይገባል ይባላል። የምትሰማው ነገር አ ነገር ባይን ይገባል ይባላል ነው። እንደዛ ነው። በዛ ያው እያለ እያለ ሰው ጋር በደምብ ቪዲዮ ደግሞ የበለጠ ነው። ሰው ማለት ከሁለት ወር በኋላ መነሳት ጀመረ። መስከረም አሁን የዚህ ሰሞን አካባቢ ነበር የለቀኩት። ከዛ ጥቅምትና ህዳር አልፎ ታህሳስ ላይ መሰማት ጀመረ ማለት ነው። ማሬ ማሬ እንደቀጥ ዘጣ ነው ማለት ነው። ይገርማ መጀመሪያ የምትሰራው ዜማ ነው ወይስ ግጥም ነው መጀመሪያ መጀመሪያ መጀመሪያ የምሰራው ሀሳብ ማለት ሀሳቦች ላይ ሀሳብ፣ ምን አይነት ሀሳብ ነው። ሀሳቡን እንትን ካልኩ በኋላ ካብላለሁ በኋላ ምን አይነት ዜማ ያስፈልጋል፣ ምን አይነት ዜማ ይህን ነገር ምን አይነት ዜማ ማድረግ አለብኝ ብዬ አስባለሁ። ከዛ ዜማውን እንትን ካልኩ በኋላ እዛ ግጥሙን ፋይናል አደረገዋለሁ ማለት ነው። መጀመሪያ ግን ሀሳብ ላይ በደንብ ሀሳቡን አብላልቸው አብላልቸው አብላልቸው ወደ ግጥምነት ራሱ ስታወርደው ራሱ ስለሚመራ ስቶሪ ስለምታደርገው ሀሳብ ስለምታደርገው ቀጥታ ወደዚህ ነው የሚቻል ማለት ነው። እና እንደዚህ አድርጌ ነው አብዛኞቹ ነው ምሰራቸው። በጣም አሪፍ እንግዲህ። ወደ ዋና ወደ ትርታ እንሄድና አልበም አልበም አውጥተሃል፣ ትርታዬ የተሰኘ አልቡም። መጠሪያ ትርታዬ ነው። ንገረኝ ስለ አዲሱ አልበምህ ትርታዬ። አንደኛ የመጀመሪያው ነገር የተጀመረው የዛሬ አምስት አመት መትያ ያለው ትምህርት ቤት ውስጥ ከሆነ የጀመርነው አልበሙን ተፈሪ መኮነን ውስጥ ማለት ነው። እና እንደዚህ ብለ ነበረ እየተገናኘን በቃ እንደ አልበም መንፈስ ሳይሆን እንዲህ አላደለም ሙዚቃ ለመስራት ብለ የምትገናኘው ነገር አላደለም። ያው አንተ ደግሞ ደርሰህበታል ይመስለኛል። በእናንተ ጊዜ እንደዚህ አይነት ሀሳብ ነው የአብዛኛውን ጊዜ ነበረውና ብቻ እየተገናኘን እንደዚህ ሙዚቃ እንትን ለማለት ሙዚቃውን እንደዚህ ማዩየለት ሄዳለው ሳሜ እያቀናበረው ምናም ምናምናም እያለ አንድ ሁለት አንድ ሁለት እየተባለ ወደ ሰባት ወደ ስምንት ሙዚቃዎች ደረስን ማለት ነው። ከዛ በቃ ይህን ነገር በቃ ፋይናል አድርገን ይህንን ክፍል ማድረስ አለብን። በአንድ አድርገን ቢኖረት ይገባል ብለን መንገድ ጀመርን ማለት ነው። ከዛ በስተመጨረሻ ያው ለዚህ ደፍሬ በቃ ማለት ነው ሙሉን የሰራው ትንልንግ ትምናዜ ነው። ሙዚቃውን ሙሉን የሰራው ታምሩ አማረ ነው። ታምሩ አማረ ማለት እንደነገርኩህ ከክላስ ከትምህርት ቤት ጀምሮ አብረን ሙዚቃ ከመማር ጀምሮ ሙዚቃውን ከመስራት የፋይናንስ እስከ ከማድረግ አንድ ቤትም ሆነን ብዙ ነገር እንደ ወንድም ብዙ ነገር ያሳለፍን ወንድሜ ነው። በዚሁ አጋጣሚ እሱን ላመሰግን ፈልጋለሁ ወዳለሁ አሁን እዚህ ሀገር አንደኛ ሲንግል፣ ሁለተኛ ሲንግል፣ ሶስተኛ ሲንግል እየተባለ ይወጣል። አልበሙ ከወጣ በኋላ እንደገና እነዚህ ሙዚቃዎች እንዲደመጡ ሞር ይገፋሉ፣ በሶሻል ሚዲያ በሬዲዮንም። አሁን አንተ አንደኛ ሲንግልህ እንግዲህ ሜይ ቢ ማሬ ማሬ ቢሆን፣ ሁለተኛ ትርታዬ ቢሆን፣ አሁን የሚቀጥለው ሲንግልህ መውጣት አለበት ከዚ አልበም ላይ መሰማት አለበት ብለህ የምትለው ሙዚቃ የትኛውን ነው? ለእኔ አዲስ ነው አሁን ያልከኝ ጥያቄ። ግን ምንድነው መሰለህ፣ አሁን እያሰብን ያለ ቪዲዮ ቪዲዮ ለመሥራችን እያሰብንባቸዋል ለምሳሌ ሰው የሚል ሙዚቃ አለ። አሁን ቪዲዮችን እየሰራ ነው። ቀጣይ እንደ ሲንግል እንደ ሲንግል አድርገን ልናወጣቸው ማለት ነው። ተው ተው ተው። አዎ እሱን እንጋብዘዋለን። ለካ የሞተው የበሬ ዋንጀት ነው ለካ ክራር ሆኖ ቤቴን የሞላው ለካ፣ የሸንበቆ ስባሪ ነው። አይ ለካ ዋሽንቶኖ ልቤን የሚያምሰው ሰንበሬ ቆዳ ወጥረው ቢደበድቡት ከበሮ ብለው ምቶ አይመስጥም፣ ህመን ብቻ ነው። ወዱ ላጣ ሰው ከበሬው ጋር ትዝታላለው አንጀቱ ደርቆ የወጥሩ አውታሩን ደርሰው ግጥም ቢያወ የመጣሽ በት ያሰጋር ፈረስ እርጅና ይዞት ጉልበቱ ቢፈስ ከሞተ ወዲያ ጭራውን ቆርጠው ቢገዘግዙት መሰንቆ ብለው ጣዕም አይሰጥም ሕመም ብቻ ነው ወዶ ላጣሰው ከፈረሱ ጋር ትዝታ ላለው ፍቅርን ስናወጋ በሻሻ ታው ድምፅ ዘመን በሚለው ያን ሸምበቆውን ሸንበቆውን ያን ምን ወደው አድርቀው ሰብረው ጎኑን በሳስተው ዋሽንት ቢሉኝ ትንፋሽ ጨምረው ለእኔ የሚሰማኝ ህመም ብቻ ነው። አንቺን ነው እንጂ የሚያስታውሰኝ ሌላ ምን ኮሽታው ናፍቆት ቤቱ አይኑ ማረፊያው ዝም እንዲሉለት አቅሙተው ነው የወደደውን ጊዜ ያሳጠው፣ ትዝታ ሆኖ ሁሉ ኮሽታው ናፍቆት ቤቱ አይኑ ማረፊያው ዝም እንዲሉለት አቅሙተው ነው የወደደውን ጊዜ ያሳጠው በጣም ጥሩ። አሁን አጫጭር ጥያቄዎች እጠይቅሃለሁ፣ በአጭር አጭር የምትመልሳቸው ቶሎ ቶሎ። እሱ ቤት ጠዋት ስትነሳ ምንድን ነው መጀመሪያ ነገር የምታደርገው? ያው ምስጋና ነው። ምስጋና ነው በጠዋት። በጣም ጥሩ። በጣም አሪፍ ነው። ሙዚቀኛ ባትሆን ኖሮ ምን ትሆን ነበረ? የለም፣ ጭንቅላቴ ውስጥ ምንም አላስብም። ሁላ ወደሌላ ስራ ወደ ሌላ አይነት ነገር ጭንቅላቴ ውስጥ የለም እና በቃ በጣም ይገርምህ፣ በጣም ብዙ ጊዜ ደጋግመ የሰማው ሙዚቃ ናፈቀኝ ይቺ ከሶሻል ሚዲያ በጣም የምትጠቀመው የትኛውን ነው? ፌስቡክ እና ኢንስታግራም። ስባኔ ቴሺ ብለው ብዛ ያላቸውን አስተያየት። በጣም የምትደሰትበት አባባል ወይም የሚገልጽህ የውስጥህን የሚገልጸው የሎሬት አፈወርቅ ተክሌ አንድ አባባል አለ፣ በጣም ወዱ። ስለ ኢትዮጵያ ክፉ አታይ ክፉ አትስማ ክፉ አትናገር የሚል ንግግር ያለ እና በጣም ነው ወዱ ስለ እኔ ሰዎች ሊያውቁ የሚገባቸው ነገሮች አንድ ሁለት ሶስት ቢኖሩ መናገር የምፈልገው የምትለው ስለ አንተ ሰዎች ማወቅ እንዲያውቁ የምትፈልገው ነገር ስለ እኔ ሰዎች ባይሆን፣ ቅጥል ስም ማለት የተቀጠለችው ያቺ የሺ የምትባል ስም አለች፣ እና ስሜ እሱ ባለ ይታየው ከዛ በክ በትንፉስ የሺ ነው እና የሺ ማለት የኔ እና አሁን በህይወት የለችም፣ ግን እሷ በኔ መጠራት ስለምትፈልግ ነው። እሱ ማለት ይታየው የሺ አልኩት ስሜን። ማለት የብዙ ሰው ጥያቄ ስለሆነ፣ አሁን ደግሞ በጣም ማለት አልበሙ ከወጣ በኋላ በጣም ይሄ ጥያቄ ስለበረታ፣ ኦኬ ብዙ ሰው ያቀውም ማለት ነው ይህንን ነገር ብዬ እንዳስብ ስላደረገኝ ነው። እና እሱ ማለት የሺ ማለት የእኔ ወላጅ እናት ይልት፣ ይታየው ደግሞ ወይም አቶ ይታየው ምረቴ ደግሞ የኔ ወላጅ አባቴ ነው ማለት ነው። እና ማስታወሻነት የሆነው ለእነሱና ለኢትዮጵያውያን ናትና አባት ነው የሆነው። ያልጠም በጣም ደስ ይላል። ጨርሽ ያሉ ጥያቄዎች ግን አንድ ጭንቅላሴ ውስጥ የመጣ ጥያቄ ነው። ትርታዬ ከልብ ትርታ ጋር የተያዘ ነገር ነው። አለሙሉ ትርታዬ ያው ከልብ የልብ ያው አንድ ልብ ያው የለም ማለት ነው። አዎ እና ይህ ደግሞ ሙሉን የሙሉውን ሀሳብ ማለት የልቤና የሰራሁት እኔ የሚሰማኝ ነው ወደ እናንተ ያደረስኩት የሚል ኮንሰርት ነው ያለው። እንትኑ ሙዚቃው በጣም አሪፍ በጣም ደስ ይላል ማለት ሙሉ ማለት ነው። የእንትኑ የምንድን ነው የአልበሙ ሀሳብ እንዲሆን የተፈለገው እሱ ነው እንጂ ከእሱ ጥሩ ጥሩ ሌሎችም እንትኖች አሉ ሬስ ሲሆኑ የሚችሉ

እሺ በጣም ነው የማመሰግነው። በዚሁ አጋጣሚ እዛው በጣም ከመጀመሪያ ጀምሮ ስጠንክደኝ የነበረችው አዲ አዳነች ወልደ ገብርኤል አለች። እዛው እናንተ ጋር ነች፣ ዋሽንግተን ዲሲ ነች። በዚሁ አጋጣሚ ምስጋናዬም በደንብ አድርገህ አድርስልኝ። የአልበም ከመጀመሪያ ጀምሮ በመስስ ጀምሮ በማገዝ በመርዳት ሀሳቦችን በማማከር ጭምር አብራኝ የነበረች ነች እና በጣም እግዚአብሔር ይስጥልኝ፣ እልሜና ጤና ይስጥልኝ፣ ይበርልኝ። በጣምሮ ማረቱ ሚን በጣም አመስግንልኝ ሌሎች ሌሎችንም ይ አደረብች እንዲወጣ አብረው ለነበሩ ሰው ጠቅላላ ለጓደኞቼ ለአብረው ለጓደኞቼ ለሁሉም በጣም ነው የማመሰግነው። በዚህ አጋጣሚ በደንብ እና እና እናደርሳለን መልዕክትህን እንግዲህ። ለእኛም ደግሞ ጊዜህን ሰጥተህ እንደዚህ ስለሰጠህን ቃለ መልስ እናመሰግናለን። መልካም እድል። አሜን አሜን አሜን አሜን። ትር ጸሐይነሽ ትር ብርሃን ትር ጸሐይ

እንግዲህ የተከበራችሁ አድማጮቻችን፣ ፕሮግራማችን በዚህ ይጠናቀቃል። ስላደመጣችሁ እና በቪዮ አማሪ ፌስቡክ ፔጅ ላይ ስለሰጣችሁን አስተያየት በሙሉ እናመሰግናለን። ዲጄ ፋት ነበርክ። ሳስተናግዳቸው የነበሩት ኢንጂነር ሱሌ፣ ፕሮዲሰሪ ደግሞ ሞክፊል ነበረ። እንግዲህ መልካም ቅዳሜ እና ስጋያ ክስተና በታለው ዋላ ይለምልማል 再见。